የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋን ቻላል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 14 2016 ዓ.ም ዝግጅታችን ጀመረ። ኢትዮ ቴሌኮም የሀገሪቱ ግጭት በስራው ላይ ጫና እንዳሳደረበት አስታወቀ። አጠቃላይ የሀገራችን ሁኔታ ሁሉም በየሁሉም አካባቢ ጸጥታ ተጠብቆ ደህንነቱ የተጠበቀ ሆኖ መስራት የምንችልበት ሁኔታ እንዲፈጠር ነው ሁላችን የምንፈልገው። ቀደም ሲል የሰማችሁት ዋና ስራ አስፈጻሚዋ ፍሬሕይወት ታምሩ ነበር። በዚህ ጉዳይ ላይ ያጠናቀርነው ዘገባ በአብይ ደስ ይቀርባል። ከዚህ በተጨማሪም ለዳሰነች ልዩ ወረዳ የጎርፍ ተፈናቃዮች የተቀናጀ ድጋፍ እንዲደረግ ጥሪ መቅረቡ እንዲሁም በጎንደር የጥምቀት በዓል የቱሪዝም ገቢ የቀነሰ መምጣቱን የተመለከቱ ዘገባዎችና ሌሎች ተጨማሪዎችን በምሽቱ አዘጋጅተናል። ጤና ይስጥልን እንደምን አመሽታችኋል አድማጮቻችንና ተመልካቾቻችን። አስማማየ ሆነኝ ምሽቱን ሳስተናግዳችሁ አመሻለሁ። ከዓለም ለተሰባሰቡ ዜናዎች ደግሞ አሉላ ከበደ እዚህ አብሮኝ ያለ ከስቲዲዮ በማቀናበር ስርጭቱን ከስቱዲዮ የምታቀናብርልን ብራና ይሉናት የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጥታ ማዳመጥ ይችላላችሁ። እስከ ምሽቱ አራት ሰዓት ድረስም አብረናችሁ እናመሻለን። እናንተም ከእኛ ጋር ቆይታ እንድታደርጉ እጋብዛለሁ። አሁን ለሰዓቱ ዋና ዋና የዓለም ዜናዎች ወደ አሉላ ልምራችሁ። ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ብሊንከን አፍሪቃ በሰብል ምርት ላይ የምታደርገውን ምርምር አደነቁ፣ ትራምፕና ኒኪ ሄሊ ዛሬ በኒው ሃምፕሸር ፕሬዚዳንታዊ ቅድመ ምርጫ ይፋለማሉ፣ የዩናይትድ ስቴትስና የብሪታንያ ጦር ኃይሎች በየመን የሁቲ ወታደራዊ ኢላማዎችን እንደደበደቡ፣ ፔንታገን ለዩክሬን የሚሰጠው ድጋፍ ተሟጠዋል የሚሉት ይገኙባቸዋል። ወደ ዝርዝሩ ብሊንከን አፍሪቃ በሰብል ላይ የምታደርገውን ምርምር አደነቁ። በምዕራብና መካከለኛው አፍሪቃ ጉብኝት በማድረግ ላይ የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአቢጃን አይቮሪ ኮስት በተሰናዳና በምግብ ዋስትናና የኢኮኖሚ እድገት ላይ ባተኮረ ጉባኤ ላይ አውደ ርእይት ጭምር ተገኝተዋል። አፍሪቃ ራይስ በተሰኘውና በሩዝ ላይ በምርምር በሚያደርግ ተቋም ዋና መስሪያ ቤት ውስጥ በተዘጋጀ ጉባኤ ላይ ብሊንከን ባሰሙት በዚህ ንግግር በስፍራው በመካሄድ ላይ ያለውን ስራ እንደ ታዘቡት አፍሪቃ ራሷን ብቻ ሳይሆን ዓለምንም መመገብ ትችላለች የሚለውንና ከዚህ ቀደም ፕሬዚዳንት ባይደን የተናገሩትን በመጥቀስ ያንም ማድረግ የማይቻል ነገር አይደለም ሲሉ ተደምጠዋል። ዘላቂነት ያለው ምርት በተከታታይ ለማግኘት የአፍሪካ ልማት ባንክ የአየር ንብረት ለውጥን የሚቋቋሙ የሰብል ዝርያዎችን ለመፍጠር የሚያደርገውን ጥረት ያደነቁት ብሊንከን የተመጣጠነ ምግብን በማምረትና ምርቱንም ለማሰራጨት የሚያስፈልጉ መሰረተ ልማት ግንባታዎች ላይ በተቋሙ የተሰራውን ምርምር አድንቀዋል። ለዓለም ምግብ ፕሮግራም ከፍተኛውን እርዳታ በማድረግ አገራቸው ትልቅ ድርሻ እንዳላት ያስታወሱት ብሊንከን በአፍሪካ የሚገኙ ሚኒስትሮች አሜሪካ ለምታደርገው ልገሳ ምስጋናቸው ላቅ ያለ መሆኑን እንደነገሯቸውም አመልክተዋል። በአፍሪካ የሚገኙ የተመጣጠነ ምግብን ሊሰጡ የሚችሉ ሰብሎችን የአየር ንብረት ለውጥን እንዲቋቋሙ በምርምር እንዲታገዙ ማድረግ ለአፍሪካ እጅግ ጠቃሚ መሆኑን ያወሱት የውጭ ጉዳይ ሚኒስትሩ በዚህ ረገድ የዩናይት ስቴትስ ዓለም አቀፍ ልማት ተራዶ ድርጅት ዩኤስአይዲ በአፈርና ሰብል ምርምር ላይ የሚያደርገው አስተዋጽኦ ጉልህ እንደሆነ ተናግረዋል። ትራምፕና ኒኪ ሄሊ ዛሬ በኒው ሃምፕሽር ፕሬዚዳንታዊ ቅድመ ምርጫ ይፋለማሉ። በቀድሞ ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕና በተባበሩት መንግስታት የአንድ ወቅት አምባሳደራቸው የነበሩት ኒኪ ሄሊ ዛሬ ማክሰኞ በሰሜን ምስራቅ ዩናይት ስቴትሷ የኒው ሃምፕሽር ክፍለ ግዛት የሪፐብሊካን ፓርቲያቸው ፕሬዚዳንታዊ እጩ ሆኖ ለመውጣት በያዙት የምርጫ ፉክክር ፍልሚያ ይጠብቃቸዋል። ከድምፅ ምርጫው ጊዜ አስቀድሞ በተካሄደ ሕዝብ አስተያየት መለኪያዎች የአብላጫውን መራጭ ድጋፍ እንዳላቸው የተጠቆመው ትራምፕ በምርጫው ወሳኝ ድምፅ አግኝተው ካሸነፉ ያለ ተቀናቃኝ ለሶስተኛ ጊዜ የፓርቲያቸው ፕሬዝዳንታዊ እጩ ሆኖ የመቅረብ ከዲሞክራቱ እጩ ፕሬዚዳንት ጆ ባይደን ጋርም በመጪው የጥቅምት ወር መገባደጃ ሊገጥሙ እንደሚችሉ ይገመታል። ከአንድ ዙር የዋይት ሀውስ ቆይታ በኋላ በ2020 ፕሬዚዳንታዊ ምርጫ በባይደን ተሸንፈው መውጣታቸውም አይዘነጋም። ባለፈው ሳምንት ይበልጡን በግብርና በምትታወቀው የመካከለኛው ምዕራብ ዩናይት ስቴትሷ አዮዋ ክፍለ ግዛት ትራምፕ ባሸነፉበት ምርጫ በሩቅ ሶስተኛ ሆነው ያጠናቀቁት ሄሊ በኒውሃምሸሩ ምርጫ ከፍ ያለ ማንሰራራት ማሳየታቸው ተዘግቧል። የፍሎሪዳ አገረ ገዢ ሩን ዲሳንቲስ እና ሌሎች ተፎካካሪዎች በመራጭ ድጋፍ እጦት ምረጡኝ ዘመቻቸውን አቋርጠው ከወጡ በኋላ ሄሊ ተስፋ ሲያደርጉ እንደቆዩት ከትራምፕ ጋር መሳ ለመሳ መፎካከር ችለዋል። ትናንት ሰኞ ከአንዱ የምረጡኝ ዘመቻቸው የነበረበት መድረክ ወደ ሌላው በጥርፊያ ሲከንፉ የ52 ዓመቷ ሄሊ፣ ትራምፕ በ77 ዓመት ዕድሜያቸው የአእምሮ ንቃታቸውን አጥተዋል። ትራምፕም ሆኑ የ81 ዓመቱ ባይደን በአውሮፓውያን ህዝብን አቆጣጠር ጥር 2025 በሚጀምረው ፕሬዚዳንታዊ ዘመን ዩናይት ስቴትስን ለመምራት በእጅጉ ያረጁ ይሆናሉ ሲሉ መከራከሪያቸውን አቅርበዋል። ትራምፕ በአይዋ ክፍለ ግዛቱ ምርጫ ከግማሽ በላይ ድምጽ በማግኘት በቀላሉ ሲያሸንፉ በዚያ ምርጫ ያገኙት ውጤትም ዴሳንቲስና ሄሊ ካገኟቸው የምራጮች ድምፅ ከእጥፍ በላይ እንደነበረም ተዘግቧል። የዩናይት ስቴትስና የብሪታንያ ጦር ኃይሎች በየመን የሁቲ ወታደራዊ ዓላማዎች እንደበደቡ የዩናይት ስቴትስና የብሪታንያ ጦር ሰራዊት የመን ውስጥ በኢራን የሚደገፉ ሁቲዎች በሚጠቀሙባቸው ስምንት ቦታዎች ላይ ያሉ በርካታ ኢላማዎችን ትናንት ማምሻው ላይ ደብድበዋል። ይህም ሁለቱ አገሮች በአማጽያኑ የሚሳይል ጥቃት ላይ የማድረስ አቅም በአማጽያኑ የሚሳይል ጥቃት የማድረስ አቅም ላይ የተቀናጀ የአጻፋ ምላሽ ሲወስዱ የአሁኑ ሁለተኛቸው መሆኑ ነው። እንደ ባለሥልጣናቱም ገለጻ የሁቲዎችን የሚሳይል ማከማቻ ስፍራዎች፣ የሰው አልባ አውሮፕላኖችንና የሚሳይል ማስወንጨፊያዎችን ለማውደም የሁለቱ ሀገራት ኃይሎች የጦር መርከቦችን ከባህር ሰርጓጅ መርከቦች የሚፈነጨፉ የሚወነጨፉ ታም ሀውክ ሚሳይሎችንና ተዋጊ ጄቶችን ተጠቅመዋል። ስማቸው እንዳይገለጥ የመረጡ ባለሥልጣናት ወታደራዊ ዘመቻውን አስመልክቶ በሰጡት ተጨማሪ አስተያየት የደህንነት መረጃዎችንና ሌሎች ክትትሎችን ጨምሮ አውስትራሊያ፣ ባህሬን፣ ካናዳና ኔዘርላንድስ ለተልዕኮው የየበኩላቸውን አስተዋጽኦ ማድረጋቸውን አመልክተዋል። ስድስቱ አጋር አገራት በጋራ ባወጡት ጋዜጣዊ መግለጫ ጥቃቱ በተለይ የሁቲ አማጽያኑን ከምድር በታች ያለ የጦር መሳሪያ ክምችት ስፍራዎችና እንዲሁም የሚሳይልና የአየር ክትትል የማድረግ አቅማቸው ጋር የተገናኙ ቦታዎች ላይ እየተነጣጠረ ነበር ብለዋል። አያይዘውም ዓላማችን አሁንም ውጥረቱን ለማርገብና በቀይ ባህር አካባቢ ያለውን ሁኔታ ወደ ቀድሞ ይዞታው መመለስ ነው። ይሁንና በዓለም ላይ በእጅጉ አስፈላጊ በሆነው የባህር መስመር ነጻ የንግድ ልውውጥን የሚያደናቅፉና በሕይወት ላይ አደጋ የሚደቅኑ ቀጣይ አዝማሚያዎችን ለመከላከል የማናመነታ መሆኑን በመግለጽ የሁቲ አመራሮችን በድጋሚ ማስጠንቀቅ እንሻለን ብለዋል። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የሚተላለፈውን የአሜሪካ ድምጽ የሰዓቱን የዓለም ዜና ነው። ፔንታገን ለዩክሬን የሚሰጠው ድጋፍ ተሟጣል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ለዩክሬን ድጋፍ የሚሰጠውን ዓለም አቀፍ ቡድን ካቋቋሙበት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2022 ወዲህ ለመጀመሪያ ጊዜ ኪቭ የሩሲያ ወረራ ለመከላከል የሚያስፈልጓትን ሚሳይሎችና ሌሎች የጦር መሳሪያዎች አገራቸው መላክ ባልቻለችበት ሁኔታ ውስጥ ሃምሳ የሚደርሱትን አገራት ወርሃዊ ጉባኤ በማስተናገድ ላይ ትገኛለች የባይደን አስተዳደር የጠየቀው በጀትና ለዩክሬን ጦርነት የሚለውን ተጨማሪ ገንዘብ እንዲያጸድቅ ምክር ቤቱን በመጠባበቅ ላይ ባለበት የዩናይትድ ስቴትስ የተፈጠረውን ክፍተት አጋሮቿ እንዲሞሉ ትሻለች ብለዋል። ይህ በእንዲህ እንዳለ የዛሬው ስብሰባ በረዥም ጊዜ ግቦች ላይ ያተኩራል ሲሉ የፔንታገን ምክትል የፕሬስ ኃላፊ ሳብሪና ሲንግ ለጋዜጠኞች ተናግረዋል። ሲንግ አክለውም ምንም እንኳን ለደህንነት ጉዳዮች የሚለውን አስፈላጊ እርዳታ እኛ አሁን መስጠት ባንችልም፣ አጋሮቻችን ግን ያን ማድረጋቸውን ቀጥለዋል ብለዋል። በሌላ ዜና የኔቶ ዋና ጸሐፊ የንስ ስቶልተንበርግ መጠኑ ከ222 ሺህ በላይ ዙር ለልዩ ልዩ ጦር መሳሪያዎች የሚውሉ ባለ 155 ሚሊ ሜትር ጥይቶችን መግዣ የሚውል የ1.2 ቢሊዮን ዶላር አዲስ የጋራ ስምምነት መፈራረማቸውን ብራስልስ ላይ አስታወቀዋል። የተባለው ትጥቅ በሩሲያ እና በዩክሬን ጦርነት በብዛት ጥቅም ላይ ከዋሉት ጥይቶች መካከል ሲሆን የተደረሰውም ስምምነት ዩክሬይንን ለመደገፍ የጦር መሳሪያ ክምችታቸውን ላራቆቱ አገሮች ክምችታቸውን ለመሙላት የሚውል መሆኑ ተመልክተዋል። ካለፈው መስከረም ወር መገባደጃ አንስቶ በእስራኤልና በሀማስ መካከል እየተካሄደ ያለው ጦርነት የመላውን ዓለም ትኩረት ቢሰርቅም ደም አፋሳሹ ሩሲያ በዩክሬይን ላይ የከፈተችው ጦርነት ግን አሁንም እንደቀጠለ መሆኑ ይታወቃል። በቻይናና ኪርጊስታን ድንበር ላይ የደረሰ የመሬት መንቀጥቀጥ ሶስት ሰዎችን ገደለ። ዛሬ ማለዳ ላይ በቻይና እና ኪርጊስታን ድንበር አካባቢ በሬክታር ስሌት ሰባት ነጥብ አንድ የተለካ ርዕደ መሬት ሶስት ሰዎች ሲገደሉ ሌሎች አምስት ሰዎች መቁሰላቸው ታውቋል። የቻይና የርዕደ መሬት ተከታታይ ድርጅት ይፋ እንዳደረገው የመሬት መንቀጥቀጡ ከዢያንግ 22 ኪሎሜትሮች ርቃ ከምትገኘው የውሺ ወረዳ ተራራማ የድንበር አካባቢ ነው የደረሰው ርዕደ መሬቱ ከደረሰበት 20 ኪሎ ሜትሮች ዙሪያ ቢያንስ አምስት መንደሮች ይገኛሉ። የመሬት መንቀጥቀጡ በኢርሙኪ፣ ካሽጋር፣ ኮርላ እንዲሁም ዩኒንግ እና በዙሪያው ባሉ አካባቢዎች መሰማቱም ተገልጧል። በመጨረሻም ዜና እረፍት። የአንጋፋው የስፖርት ጋዜጠኛ ገነነ መኩሪያ ስርዓተ ቀብር ነገ ይፈጸማል። ሊብሮ በሚል ቅጽል ስሙ የሚታወቀው አንጋፋው የስፖርት ጋዜጠኛና ታዋቂ የስፖርት ታሪክ አዋቂ ገነነ መኩሪያ ባደረበት ህመም ትናንት ሰኞ ምሽት ላይ ህይወቱ ማለፉን ቤተሰቦቹ ለአሜሪካ ድምፅ ገልጠዋል። ስርዓተ ቀብሩም ነገ እንደሚፈጸም አስታውቀዋል። የባለቤቱ ወንድም እንደሆኑ የገለጹ አቶ ዮናስ አየለ ገነነ በነበረበት የስኳር ህመም ላለፉት ሶስት ወራት ጸንቶበት እንደቆየ ገልጠው በሀምሳ ስምንት ዓመቱ በመኖሪያ ቤት ውስጥ ህይወቱ ማለፉን ለአሜሪካ ድምፅ ገልጠዋል። ስፖርትን ከታሪካዊ ወጎች ጋር በሚያሰናኝበት ቀልብ ሳቢያ አቀራርቦ የሚታወቀው ገነነ ሙኩሪያ ወይም ሊብሮ አገራዊ ስፖርታዊ ክንውኖችን አስመልክቶ በህትመትና የብሮድካስት ብዙሀን መገናኛዎች በሚሰጣቸው ትንታኔዎች ይታወቃል። የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት ነዋይመር በስፖርት ጋዜጠኝነት ሙያው ከገነነ ጋራ ለረዥም ዓመታት የዘለቀ ወዳጅነት እንዳላቸው ገልጦ በእግር ኳስ ተጫዋችነትና አሰልጣኝነት የዳበረ ልምዱን ለባለሙያዎች በለጋስነት የሚያካፍል የስራ አጋር እንደነበረ ይመሰክራል። ገነነ ስፖርታዊ ክንውኖችን አስመልክቶ ሊብሮ በተሰኘው ጋዜጣው በሚያቀርባቸው ዘገባዎችና መጣጥፎች አብዝቶ እንደሚታወቅ ንዋይ ይመር አውስቷል። በኋላም ወደ ብሮድካስት ብዙሀን መገናኛ የተሸጋገረው ገነነ ይሰራቸው የነበሩ በሰነድ ማስረጃዎች የዳበሩ ዘገባዎችና ትንታኔዎች በጎ ተጽዕኖ መፍጠር እንደቻሉ ገልጠዋል። የስፖርት ጋዜጠኛው ገነነ ምኩሪያ ተንቀሳቃሽ ቤተ መጽሐፍት በሚል የተወደሰበትንና በተለያዩ ዘርፎች ያካበተውን ጠቅላላ እውቀትና መረጃ ከአምስት በላይ በሚሆን መጽሐፍት ቀንብቦ ለትውልድ ለማስተላለፍ እንደ በቃም ነዋይ አስታውሷል። ገነነ በስፖርቱ ዘርፍ ላበረከተው የአመታት አስተዋጽኦም የአፍሪካ እግር ኳስ ፌዴሬሽን በ2009 ዓ ም የጎልደን ኦፍ ሜሪት ሽልማት አበርክቶለታል። የሁለት ልጆች አባት የሆነውና ለአራት አስርት ዓመታት በስፖርት ጋዜጠኝነት ሀገሩን በትጋት ያገለገለው የገነነ መኩሪያ ስርዓተ ቀብር ነገ ረቡዕ ከቀኑ ዘጠኝ ሰዓት በመንበረ ጸባኦት ቅድስት ሥላሴ ካቴድራል እንደሚፈጸም ቤተሰቦቹ ለአሜሪካ ድምጽ ገልጠዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ በዚህ ላይ አበቃ። መልካም ምሽት አሉላ ከበደን ከዓለም ለተሰባሰቡ ዜናዎች በጣም አመሰግናለው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ድግስ ወስት ላይ ወደ እናንተ እየደረሰ የሚገኘውን የዛሬ ማክሰኞ ጥር 14 2016 ዓም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት በምስልና ድምፅ ቅንብር ሲሲ አሸናፊ እና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብረውን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶትኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብየረስ ንላል በኢትዮጵያ ልዩ ልዩ አካባቢዎች የሚካሄዱ ግጭቶችና አለመረጋጋቶች በእንቅስቃሴው ላይ ጫና እንዳሳደሩበት ኢትዮ ቴሌኮም አስታወቀም። ዋና ስራ አስፈጻሚው ፍሬወት ታምሩ የኩባንያውን የግማሽ ዓመት የክንውን ሪፖርት ዛሬ ይፋ ሲያደርጉ እንደተናገሩት በግጭቶች ምክንያት የተፈጠሩ የአገልግሎት መቋረጥ፣ የገበያ ያለመረጋጋት፣ በኔትወርክ ሀብት ላይ የሚደርሱ አደጋዎችና ሌሎችም ችግሮች በስራ አፈጻጸም ላይ አሉታዊ ጫና አሳድረዋል። ይህም ሆኖ ኩባንያው በመንፈቅ ዓመቱ ከፍተኛ አፈጻጸም እንዳሳየና የ11 ቢሊዮን ብር የተጣራ ትርፍ እንዳገኘም ገልጸዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ የተቋማቸውን የ2016 በጀት ዓመት የመጀመሪያ መንፈቅ የስራ አፈጻጸም አስመልክተው ዛሬ ማክሰኞ በሰጡት መግለጫ የተለያዩ የኔትወርክ ማስፋፊያ ሥራዎች እንደተከናወኑ ገልጸዋል። እነዚህም ክንውኖች በሺዎች የሚቆጠሩ ዜጎችን የቴሌኮም አገልግሎት ተጠቃሚዎች ለማድረግ እንዳስቻሉ ተናግረዋል። ኩባንያችን ሲሰራ የቆየው አዋጪ በሆኑበት ኤሪያዎች ብቻ ሳይሆን ማስፋፊያ ሲሰራ የነበረው አርባ አንድ የሞባይል ጣቢያዎች አዳዲስ ጣቢያዎች የገጠር ቀበሌዎች በምንላቸው አስር ክልሎችን ከበር ያደረገ ማለት ነው። ማስፋፊያ በስድስት ወሩ ሰርተናል ማለት ነው። ይህ ማለት 229000 ደንበኞችን ማስተናገድ የሚችል አዲስ የሞባይል ጣቢያ 41 ሞባይል ጣቢያ 41 ወረዳዎችን ከዚህ ቀደም የሞባይል አገልግሎት ያላገኙ ማለት ነው ተደራሽ እንዲሆኑ አድርጓል። ይሄ አንዱ ትልቁ አቺቭመንት ነው ማለት ነው። በግማሽ ዓመቱ በተደረገው የኔትወርክ ማስፋፊያ በሶስተኛ በአራተኛ እና በአምስተኛ ትውልዶች የቴሌኮም አገልግሎት በድምሩ 1.9 ሚሊዮን አዲስ ደንበኞችን የሚያስተናግድ አቅም እንደፈጠረ ገልጸዋል። ባለፉት ስድስት ወራት በኩባንያው ከተከናወኑ ስራዎች መካከል በሰሜን ኢትዮጵያው ጦርነት በትግራይ ክልል የተጎዱ የቴሌኮም መሰረተ ልማቶችን መልሶ ጥገና አንዱ እንደሆነ በመግለጫቸው ጠቅሰዋል ስራው ግን ገና እንዳልተጠናቀቀና ትልቅ ኢንቨስትመንት እንደሚጠይቅም አመልክተዋል ትግራይ አካባቢ በርካታ መሰረተ ልማቶቻችን ላይ ጉዳት የደረሰበት ነው የነበረው እንደምታውቁት ሰፊ የሆነ የጥገና ስራ ስናከናውን ቆይተናል ማለት ነው በዚህ በርካታውን ጥገና አከናውነናል ነገር ግን አሁንም ለዚህ ለሪደንደንሲ የምንለውን ያላጠናቀቅንበት ነው ያለው ማለት ነው። ይሄ በርካታ የራሱ የሆነ ተግዳሮትም ስላለው ነው ከሚጠይቀው ኢንቨስትመንት ባሻገርም ማለት ነው። ይሁንና ግን የፎርጂ አገልግሎት ትክክል ነው እንደተባለው፣ በኖርዝ ሪጅን በትግራይ አስጀምረናል ማለት ነው። በተወሰኑ ከተሞች ላይ ይሄ በከፊል ያደረግነው የአገልግሎት ጥገና በማድረጋችን ነው እንግዲህ ፎርጂ ማስጀመር የቻልነው ማለት ነው። የተወሰነ የጥራት መጓደል የሚታይበትም የእነዚህ ጥገናዎች ባለመጠናቀቃቸው ነው ማለት ነው። ይሁንና ግን ትራፊኩ የጨመረበት እና በርካታ ደንበኞች የፎርጂ በተለይ ቴሌብርን የሚያስጀምርንበት ስለሆነ የተሻለ አገልግሎቱን ለማግኘት የሚችሉበት እድል የፈጠረ ነው ማለት ነው። ማስፋፊያው አሁንም ጥገናው ይቀጥላል ማለት ነው። ተቋሙ ባከናወናቸው ሥራዎች የቴሌኮም ደንበኞች ብዛት 74.6 ሚሊዮን እንደደረሰ ዋና ስራ አስፈጻሚዋ ገልጸው ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ6.7 ከመቶ ብልጫ እንዳለው ተናግረዋል። ሆኖም የተቋሙ እንቅስቃሴ በተለያዩ የሀገሪቱ አካባቢዎች በሚካሄዱ ግጭቶችና በሌሎችም ተግዳሮቶች ጫና ደርሶበታል ብለዋል። ከጸጥታ ጋር በተገናኘ የሚፈጠሩ ችግሮች የገቢ ማመንጨታችሁ ላይ ችግር አልፈጠረም ወይ? ክፍተት አልፈጠረም ወይ? ፈጥሯል። ይሄም ምንም እንደምታውቁት ነው። ተዘዋውረን ካልሰራንና ወይም ጥገና ማድረግ ከተቻለ የተዘረጉ ኢንፍራስትራክቸሮችን አገልግሎት ላይ እንዲውሉ ካላደረግን ጉድለት ያመጣል፣ ወይም ያቀድነውን እቅድ ሙሉ በሙሉ እንዳናሳካ የራሱ የሆነ ተጽዕኖ አለው። አሰስመንት አትሰሩም ወይ? በእነዚህ አካባቢዎች አገልግሎት ባለመስጠታችሁ የገቢ ጉድለት አላሳየሙ? አሳይቷል። አሰስመንት ምን እንሰራለን እንለካለንም ማለት ነው በሌሎች አካባቢዎች ላይ ደግሞ ማስፋፊያ እየሰራን እነዚህን ጉድለቶች ለመቀነስ እየሰራን ነው ማለት ነው። ስለዚህ አጠቃላይ የሀገራችን ሁኔታ ሁሉም በየሁሉም አካባቢ ፀጥታ ተጠብቆ ደህንነቱ የተጠበቀ ሆኖ መስራት የምንችልበት ሁኔታ እንዲፈጠር ነው ሁላችንም የምንፈልገው። በኔትወርክ ሀብት ላይ የሚደርሱ አደጋዎች፣ በመስመሮች ላይ የሚፈጸም ስርቆትና መቆራረጥ፣ የቴሌኮም ማጭበርበር፣ የዋጋ ግሽበት የገበያ አለመረጋጋትና የኃይል አቅርቦት መቆራረጥም በመንፈቅ ዓመቱ የተቋሙን እንቅስቃሴ የፈተኑ ችግሮች እንደነበሩ ዋና ሥራ አስፈጻሚዋ ዘርዝረዋል። ይህም ሆኖ የኢትዮ ቴሌኮም የሥራ አፈጻጸም ስኬታማ እንደነበረ ፍሬህይወት ታምሩ ተናግረዋል። በዚሁ ወቅት ኩባንያው 42.9 ቢሊዮን ብር አጠቃላይ ገቢ በማመንጨት የ11 ቢሊዮን ብር የተጣራ ትርፍ ማስመዝገቡንና ይህም ካለፈው ዓመት ጋር ሲወዳደር የ14 በመቶ ብልጫ እንዳለው ገልጸዋል። የገቢ መጠኑ በቴሌ ብር አማካኝነት በተሰጠው የፋይናንስ አገልግሎት መደገፉን ያመለከቱት ዋና ሥራ አስፈጻሚዋ በመንፈቅ ዓመቱ የቴሌ ብር ደንበኞች ብዛት 41 ሚሊየን መድረሱንና የግብይት መጠኑም 910.7 ቢሊየን ብር እንደሆነ አብራርተዋል። በአፍሪካ ሁለተኛው በዓለም ደግሞ 19ኛው የቴሌኮም ኦፕሬተር እንደሆነ የተነገረለት ኢትዮ ቴሌኮም አገልግሎቱን እየሰጠ የሚገኘው ሳፋሪኮም ከተባለ የውጭ ኩባንያ ጋራ እየተወዳደረ ነው። ሳፋሪኮምን ተከትለው ወደ ኢትዮጵያ ገበያ ሊገቡ የነበሩ ሌሎች የውጭ ቴሌኮም ኩባንያዎች ግን በሀገሪቱ ውስጥ ባለው አለመረጋጋትና በፖሊሲ ለውጦች ምክንያት ወደ ኋላ እያፈገፈጉ ስለመሆናቸው ከዚህ ቀደም መዘገቡ አይዘነጋም። ኦሬንጅ የተሰኘው የፈረንሳይ የቴሌኮም ኩባንያ ከኢትዮ ቴሌኮም 45 በመቶ ድርሻ ለመግዛት የነበረውን ሂደት ባለፈው ኅዳር ማቋረጡንም ሮይተርስ ዘግበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የምሽት ዝግጅታችን ነው። የሰማችሁት የዕለቱን አበይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ዳሰነች ልዩ ወረዳ የኦሞ ወንዝ ሙላት ባስከተለው ጎርፍ ለተፈናቀሉ ነዋሪዎች የሚቀርበው ድጋፍ የተቀናጀ እንዲሆን የኢትዮጵያ ቀይ መስቀል ጥሪ አቀረበ። ማኅበሩ የ44 ሚሊዮን ብር ያህል ድጋፍ እንዳደረገም አስታውቋል። የልዩ ወረዷ ተፈናቃይ አርብቶ አደሮች ተወካዮች ደግሞ እየቀረበ ያለው ድጋፍ በቂ እንዳልሆነና ከፍተኛ የውሃ እጥረት መኖሩን አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል፣ እንደሚከተል ይቀርባል። በኦሞ ወንዝ ጎርፍ ሙላት ምክንያት የተፈናቀሉት ተጎጂዎች በተጠለሉባቸው ጣቢያዎች ለወራት ቢቆዩም የሚቀርብላቸው ሰብአዊ እርዳታ የተቆራረጠና በቂ እንዳልሆነ ከተፈናቃዮች አንዱ ኮርሉክ ኞኮኖ ለአሜሪካ ድምፅ ተናግሯል። እህሉም እየደረሰ ነው ያለው፣ በቀይ መስቀል በተለያዩ ድጋፎች እየመጣ ነው፣ ግን ይህሉ ከህዝቡ ጋር አይመጣጠንም። ህዝቡ በጣም ብዙ ናቸው። አሁን ለምሳሌ ረ ከአንድ ቀበሌ ወይ መቶ ሰው የሚያገኝ ከሆነ ያ ህዝብ አጠቃላይ በቃ ዝም ብሎ ነው ያለው፣ ደግሞ አርቡታዶ ስለሆኑ ነው ያገኙትም በጣሳ እንደገና መልሶ የሚረዳዱ እንጂ ሌላ በጣም ሰባል ይበቃል ብለን አናወራ። ድጋፉ ዘላቂ መፍትሄ ያስፈልጋል። ለምሳሌ ይሄ አቡታደር መጀመሪያ ውሃ ሞላበት እና አሁን ያሉበት ጋር ተያይዞ በጣም ዘላቂ መፍትሄ ያስፈልጋል። በደቡብ ኢትዮጵያ ክልል ደቡብ ኦሞዞን ዳሰነች ወረዳ በኦሞ ወንዝ ጎርፍ ሙላት የተፈናቀሉ ከ79 ሺህ በላይ አርብቶ አደሮች በ12 ጣቢያዎች ውስጥ ተጠልለው እንደሚገኙ የወረዳው ዋና አስተዳዳሪ አቶ ፍቅሬ ማረም አይሜላ ለአሜሪካ ድምፅ አስታውቀዋል። የኢትዮጵያ ቀይ መስቀል የደቡብ ኦሞ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጥላሁን ቢሻው ማህበሩ ከልዩ ልዩ ረጃ አካላት ሰብአዊ እርዳታ በማሰባሰብና ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመተባበር ድጋፍ እንዳደረገ ተናግረዋል። ወደ አርባ አራት ሚሊዮን ብር የመሆን ከእነ ራኒን ኮስቱ ነው ማለት ነው። በአሁኑ ሰዓት ለሰላሳ ስድስት ሺህ ህዝብ የዘይትና የበቆሎ ዱቄትና በቆሎ ፍሬ ስርጭት እያደረግን እንገኛለን ማለት ነው። የጽህፈት ቤቱ ኃላፊ የብር አርባ አራት ሚሊዮን ያህል ግምት እንዳለው በጠቀሱት በዚሁ ድጋፍ ከ5538 ኩንታል በላይ የበቆሎ ዱቄት እንዲሁም 36921 ሊትር የምግብ ዘይት ለ36924 ተፈናቃዮች ለማቅረብ እንደተቻለ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ ባዘጋጀው የባለድርሻ አካላት የምክክር መድረክ ላይ ይፋ ባደረገው የመጀመሪያ ደረጃ ሪፖርቱ እስካለፈው ሳምንት ድረስ ሰብአዊ ድጋፍ የደረሳቸው ተፈናቃዮች ሀያ በመቶዎቹ ብቻ እንደሆነ አስታውቋል። ይህን አስመልክቶ የአሜሪካ ድምፅ በወቅቱ የጠየቃቸው የክልሉም የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር ኢንድሪያስ ኤልያስ የክልሉ መንግስት ከልዩ ልዩ ተቋማት ጋራ በመተባበር የ20 ሚሊዮን ብር ሰብአዊ ድጋፍ ማቅረቡን ጠቅሰው በአስተዳደሩ ላይ የቀረበውን ወቀሳ ተከላክለዋል። የቀይ መስቀሉ የደቡብ ኦሞ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጥላሁን ብሻው አሁን የተደረገው ድጋፍ ከጠቅላላው ተፈናቃዮች ውስጥ የ46 በመቶዎቹን የአንድ ወር ፍጆታ ብቻ የሚሸፍን እንደሆነ ጠቁሟል። አሁን ማህበረሰብ ውስጥ ያለነው ቀይ መስቀል ቅርንጫፍ ስታፉ ዘግቶ እዚህ ያለው ስለዚህ በተፈናቀሉ ቦታ ላይ ውሃ በበቂ ሁኔታ ሊደርስላቸው ይገባል። ዋና ሰዎቹ ሰትል ባደረጉበት ቦታ እንዲሰፍሩ ውሃ ያስፈልጋቸዋል። አሁንም በየወሩ ምግብ ያስፈልጋቸዋል ራሳቸው እስኪችሉ ማለት። ስለዚህ እኛ አንድ ወር ከሰጠን ቀጣይ ለአምሳ ዘጠኝ ሺም በሚቀጥሉ ውራት ከዛሬው ወር ጀምሮ እንደገና ምግብ ያስፈልጋቸዋል። እኔ የሚመክረው አሁን እንዳልከው አንዱ አንድ ወር ሰጠ፣ አንዱ ሁለት ወር ሰጠ ከምባል ስለዚህ የተቀናጀ የሚመራው አንድ ቲም ኖሮ ይህነዚህ ቀብሎች ለዚህን ጊዜ ይህን አክል የሚሸፍን ተብሎ ፓርቲዎች ሁሉ ኢንጌጅ የሚያደርጉበት ቢኖር ጥሩ ነው። ለምሳሌ ይህን አንድ ቁጥቁጥ አንዱ ለአንድ ወር፣ አንዱ ለሁለት ወር፣ አንድ ለአምስት ቀን ያለ ደግሞ ገንዘብ አላግባብ ከሚሰ ገንዘቡ ተቀናጭቶ ገንዘብ በተከታታይ ውራት የሚሰጥ አንድ አካል ቢለይና ያለውን ፓርትነር በሙሉ ኢንጌጅ አድርጎ ተከፋፍሎ ቀጣይነት ያለው ለስድስት ለሰባት ወር ወይም ለአመት መቋቋም የሚችልበት ነገር ቢኖር ጥሩ ነው የምለው። ምክንያቱም የምንጠባጠብ ነገር ሁኔታዎች ሲኖሩ የበለጠ በመካከል ላይ ሚስ የምናደርጋቸው ብዙ ነገሮች ይኖራሉ የምንለት ናለኝ። በሌላ በኩል ተፈናቃዮቹ ለከፍተኛም የውሃ እጥረት እንደተጋለጡ አስተባባሪያቸው አቶ ታደሰ ዶሼ ተናግሯል። አሁን አብዛኛው ህዝቡ ውሃ ላይ ቅል ነው ይጣላሉ። ምን ይላሉ? በቃ በጣም ነው የሚመጣው፣ በጣም አነስተኛ ነው። በቀን አንዴ ነው የሚመጣ፣ ህዝቡ ግን ያው እንግዲህ በጣም ብዙ ነው። ከዚህ በፊት በልዩ ወረዳው ባጋጥመው አደጋ ለተጎዱ ወገኖች ቀይ መስቀል ማህበር አስቸኳይ ሰብአዊ ድጋፍ ሲያደርግ እንደቆየ አቶ ጥላሁን አስታውሰዋል። ሌሎችም ተቋማት እርዳታ እያቀረቡ እንደሚገኙ አያይዘው የጠቀሱት ኃላፊው አቅርቦቱ የተቆራረጠና መጠኑም በቂ እንዳልሆነም በተፈናቃዮቹ የተነሳውን ቅሬታ አግባብነት አረጋግጠው ለዘላቂ መፍትሄ ትኩረት እንዲሰጥና ትብብሩም የተቀናጀ ሊሆን እንደሚገባ አመልክተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዩናይትድ ስቴትስ በመላ አፍሪካ ያሏትን አጋርነቶች ለማሳደግ ቁርጠኛ መሆኗን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። የአፍሪካ ሀገሮች ዓለም አቀፋዊ አንድምታ ካላቸው ጉዳዮች በተያያዘ ከጊዜ ወደ ጊዜ የአመራር ሚና እየያዙ መምጣታቸውን እያስተዋልነን ሲሉም ብሊንከን አክለው ተናግረዋል። በናይክቺንግ የጠናቀረውን ዘገባ ቆንጅታየ የ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ማክሰኞ አቢዣን ላይ ከአይቮሪ ኮስት ፕሬዚደንት አላሳን ዋታራ ጋር ከተወያዩ በኋላ ለጋዜጠኞች በሰጡት ቃል ለሁለቱም ሀገሮቻቸው የስራ እድሎችን የሚፈጥሩና ለምጣኔ ሀብቶቻቸው እድገትም የሚጠቅሙ የንግድ ትስስሮችን ለማጉልበት ስለሚቻልበት መንገድ እንደተነጋገሩ አስረድተዋል። ለጤና ጥበቃ መርሃ ግብሮች መዋለነዋይ መመደብና ቀጣናዊ የጸጥታ ፈተናዎችን በሚ እንደሚመለከትም እንደተነጋገሩ ነው ያወሱት። ሀገራቸው ከአይቮሪኮስት ጋር ያላት ግንኙነት ጠንካራና እያደገ የሚሄድ መሆኑን ብሊንከን አመልክተዋል። ጉብኝታቸው አገራቸው ለአይቮሪኮስት መረጋጋትና እንደ አውሮፓውያን አቆጣጠር በሚቀጥለው 2025 ዓመተ ምህረት ለምታካሂደው ፕሬዝደንታዊ ምርጫ እያደረገችው ላለው ዝግጅት ዩናይትድ ስቴትስ የምትሰጠውን ትኩረት የሚያንጸባርቅ ተደርጎ ታይቷል። እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ ም ወዲህ ማሊ፣ ቡርኪና ፋሶና ጊኒ ውስጥ የተካሄዱትን በርካታ የመንግስት ግልበጣዎች ተከትሎ ዩናይትድ ስቴትስን እንዲሁም ዓለም አቀፉን ማህበረሰብ የምዕራብ አፍሪካ የሳህል ቀጣና መረጋጋት እያሳሰበ ነው። አይቮሪኮስት የምትዋሰናቸው ሶስቱ ሀገሮች ባለፉት ዓመታት በተደጋጋሚ መፈንቅለ መንግስት ተካሂዶባቸዋል። ዩናይትድ ስቴትስ ቀጣናዊ የጸጥታ ስጋት ላይ ለሚገኙት ለአይቮሪ ኮስት ና ለአጎራባቾቿ ሀገሮች ግጭት ለመከላከል ና መረጋጋት ላይ ላተኮሩ ስራዎች የሚውል የ45 ሚሊዮን ዶላር ተጨማሪ ድጋፍ መመደቧን ይፋ አድርጋለች። ይህም እንደ አውሮፓውያን የዘመን አቆጣጠር ከ2022 ወዲህ ዩናይትድ ስቴትስ የሰጠችውን ጸጥታ ተኮር ድጋፍ ወደ 300 ሚሊዮን ዶላር አድርሶታል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ከአይቮሪኮስት ወደ ናይጄሪያ ይጓዙና በዚያ በዋና ከተማዋ አቡጃ ላይ ከፕሬዚደንቱ ቦላ ቲኑቡና ከውጭ ጉዳይ ሚኒስትሩ ዩሱፍ ማይታማ ቱጋር ጋር ይወያያሉ። ናይጄሪያ የጦር ኃይሉ በህዝብ የተመረጡትን ፕሬዚደንት መሐመድ ባዙም ላይ መፈንቅለ መንግስት ካካሄደችው ከኒጀር ጋር ትዋሰናለች። የኒጀር የጦር ሰራዊት ባዞምን ከገለበጠ በኋላ የኒጀር የረጅም ጊዜ የጸጥታ አጋር ከሆነችው ከፈረንሳይ ጋር የተደረጉ የመከላከያ ስምምነቶችን እንደሰረዘ የሚታወስ ነው። ብሊንከን በአቡጃ ጉብኝታቸው በኒጀር ጉዳይ ላይ ይነጋገራሉ ተብሎ ይጠበቃል። የኒጀሩ ሁንታ መሪዎች ከጥቂት ቀናት በፊት ከሩሲያ ጋር ግንኙነታቸውን ለማጠናከር ስምምነት መፈራረም መሆናቸውም ይታወቃል። ከአሁን ቀደም የዩናይትድ ስቴትስ ባለስልጣናት እንዳስገነዘቡት ሀገሮች አጋርነቶቻቸውን ቢያስፋፉ ዩናይትድ ስቴትስ አትቃወምም። ሩሲያን ከመሳሰሉት ጎን መሰለፍ ግን አስቸጋሪ ሊሆን ይችላል። ለዚህም ማሊ ውስጥ ፈረንሳይ መውጣቷንና የሩሲያ ዋግነር ግሩፕ መግባቱን ተከትሎ በሲቪሎች ላይ የሚደርሰው ጉዳት እና የጸጥታ ችግሮቿ መባባሳቸውን በምሳሌነት ይጠቅሳሉ። ናይጄሪያ ከሰሃራ በታች ባሉ የአፍሪካ ሀገሮች በሕዝብ ብዛቷና በምጣኔ ሀብቷ ከሁሉም ግዙፏ ከመሆኗም ሌላ በምዕራብ አፍሪካው ሀገሮች የምጣኔ ሀብት ትብብር ማህበረሰብ በኤኮዋስ ውስጥ ዋናው የፖለቲካ የምጣኔ ሀብትና ወታደራዊ አቅም ያላት ሀገር መሆኗ ይታወቃል። ዩናይትድ ስቴትስ በናይጄሪያ ግዙፉን የውጭ መዋለነዋይ መዳቢ ሀገር ከመሆኗም ሌላ ናይጄሪያ በቦኮ ሀራም እና በምዕራብ አፍሪካው አይሲስ ላይ በምታካሂደው ጸረ ሽብርተኛ ትግል ከዩናይትድ ስቴትስ ጋር መጠነ ሰፊ ትብብር ታደርጋለች። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አራተኛቸው የሆነውን የአፍሪካ ጉብኝታቸውን ትናንት በኬቨርዴ የጀመሩ ሲሆን አንጎላን በመጎብኘት ይሆናል የሚያጠናቅቁት። የአፍሪካ ጉብኝታቸው ቅድሚያ ትኩረት የጸጥታ ትብብሮችን ማጠናከርና የጤና ጥበቃ እንዲሁም የምጣኔ ሀብት ልማቶችን ማሳደግ እንደሆነ የሚኒስቴር መስሪያ ቤታቸው ባለስልጣናት አስቀድመው አስታውቀዋል። ብሊንከን ትናንት ሰኞ የዲሞክራቲክ ኮንጎ ሪፐብሊክ ፕሬዝደንት ፌሊክስ ቲሼኬዲን በስልክ አነጋግረዋል። የምርጫ ታዛቢዎችን ስጋትና ቀጣይ የዲሞክራሲ ትምምን እርምጃዎችን በሚመለከትም አነጋግረዋቸዋል። የስቴት ዲፓርትመንት ቃል አቀባይ ማቲው ሚለር እንዳሉት የምስራቅ ኮንጎ ጉዳይም ተነስቷል። ትሸኬዲ በታህሳስ ወር በተካሄደው አጨቃጫቂ ምርጫ ለሁለተኛ የስልጣን ዘመን ባለፈው ቅዳሜ ቃለ መሀል ላይ ፈጸሙ ሲሆን ለምስራቅ ኮንጎ ቀውስ መፍትሄ ለመፈለግ ቃል ገብተዋል። የምስራቅ ኮንጎ ግጭት እየተባባሰ መሄዱን ተከትሎ የአካባቢው ሀገሮች የሉዋንዳ የሰላም ሂደት እና የናይሮቢ የሰላም ሂደት የተባሉ ሁለት የሰላም ሀሳቦችን ማቅረባቸውን የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ተናግረዋል። በሩዋንዳ እና በኮንጎ መካከል ውጥረቱ እየተባባሰ ሄዶ አንዱ በሌላው ግዛት በተደጋጋሚ ጥቃቶች ማድረሳቸውም የሚታወቅ ነው። የሉዋንዳውን የሰላም ሀሳብ የምትመራው አንጎላ ስትሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ አንጎላ በሚጓዙበት ጊዜ ከፕሬዝደንቱ ያው ሎረንሶና የውጭ ጉዳይ ሚኒስትሩ ቴቴ አንቶኒዮ ጋር ይወያያሉ። ብሊንከን ባለፈው ሳምንት የሩዋንዳ ፕሬዚደንት ፖል ካጋሜን ስዊዘርላንድ ዳቮስ ላይ ከተካሄደው የዓለም የኢኮኖሚ ጉባኤ ጎን ያነጋገሯቸው ሲሆን ሁሉም ወገኖች ውጥረቱን የሚያረግብ ተጨባጭ እርምጃ መውሰድ እንዳለባቸው በድጋሚ አጥብቀው አሳስበዋቸዋል። በ2024ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ጽንስ የማቋረጥ መብት ለመራጮች ቁልፍ ጉዳይ እንደሚሆን ዋይት ሀውስ አሳወቀ። ዋይት ሀውስ ይህን ያለው የአሜሪካ ምክትል ፕሬዚዳንት ካማላ ሀሪስ ለባይደን የምርጫ ዘመቻ የስነ ተዋልዶ አገልግሎት የማግኘት መብትን ቀዳሚ አጀንዳቸው ማድረግ በተለያዩ የአገሪቱ ግዛቶች እየተዘዋወሩ ባሉበትና የሪፐብሊካኖች ተፎካካሪዎች ጽንስ ማቋረጥ በሀገር አቀፍ ደረጃ ሊታገድ በሚችልበት ሁኔታ ላይ እየተናገሩ ባሉበት ወቅት ነው። የአሜሪካ ድምፅ አኒታ ፓውል በዚህ ጉዳይ ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በአሜሪካ ለሚካሄደው ፕሬዝዳንታዊ ምርጫ ፉክክሩ እየተሟሟቀ ባለበት ወቅት ተፎካካሪዎች ፅንስ የማቋረጥ መብት ለመራጮች ውሳኔ ቁልፍ ጉዳይ እንዲሆን ግፊት እያደረጉ ነው። እንደ አውሮፓውያን አቆጣጠር በ1973 የፅንስ ማቋረጥ ሕገ መንግሥታዊ መብት ሆኖ እንዲጸድቅ ያስቻለውና ሮይና ዌድ በመባል የሚታወቀው የፍርድ ሂደት 51ኛ ዓመት መታሰቢያ ሰኞ ዕለት በተከበረበት ወቅት የአሜሪካ ምክትል ፕሬዚዳንት ካማላ ሃሪስ የዊስካንሰንን ግዛት የጎበኙ ሲሆን የባይደን አስተዳደር የጽንስ ማቋረጥን ጨምሮ ለስነ ተዋልዶ አገልግሎት ተደራሽነት ድጋፍ እንደሚያደርጉ ተናግረዋል። አሜሪካ ውስጥ ነጻነት በማንም የሚሰጥ አይደለም፣ ሽልማትም አይደለም። የራሳችን የሆነ መብት ነው። ይሄ ደግሞ በራስ አካል ላይ ውሳኔ የመስጠት መብትንም ያጠቃልላል። መንግስት ምን ማድረግ እንደምንችል ሊነግረን አይገባም። ጠንካራ የካቶሊክ ክርስትና ሃይማኖት ተከታይ የሆኑት ፕሬዚዳንት ጆ ባይደን ጽንስ ማቋረጥን በግል ሙሉ ለሙሉ የማይቀበሉት ጉዳይ መሆኑን ከዚህ ቀደም ተናግረው ነበር። ሰኞ ዕለት ባደረጉት ንግግር ግን እንደ አውሮፓያን አቆጣጠር በ2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮይና ዌድን በመሻር ያሳለፈው ውሳኔ ኢፍትሐዊ ነው ሲሉ ተናግረዋል። ፍርድ ቤቱ ውሳኔውን ካሳለፈ በኋላም በተለያዩ ግዛቶች ያሉ መራጮች ጽንስ የማቋረጥ መብታቸው እንዲመለስ ድምፅ መስጠታቸውንም አመልክተዋል። መራጮች የሥነ ተዋልዶ መብትን ለመጠበቅ ድምፅ ሰጥተዋል። ይህ መብት በሁሉም ግዛት መከበር አለበት። ምክንያቱም የቤተሰቦቻችሁ የጤና አገልግሎት የማግኘት መብት በምትኖርበት አካባቢ መወሰን የለበትም። ሪፐብሊካንን ወክለው ለፕሬዝዳንታዊ ምርጫ ለመሳተፍ የሚደረገውን ፉክክር እየመሩ ያሉት ፕሬዝዳንት ትራምፕ ጽንስ ማቋረጥን እንደሚቃወሙ ቢናገሩም አንዳንዴ አቋማቸው እንደሚቀያየር እና ግልጽ እንዳልሆነ ተከታዮቻቸው ይናገራሉ። በጉዳዩ ላይ አስተያየታቸውን ለማካተት በተደረገው ጥረት ግን ወዲያው ምላሽ ማግኘት አልተቻለም። በቅርቡ በዋሽንግተን በተካሄደ የጸረ ውርጃ ሰልፍ ላይ ንግግር ያደረጉት ሪፐብሊካኑ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እሳቸው ራሳቸው በአስራዎቹ እድሜ በተፈጠረ እርግዝና ያለ እቅድ የተወለዱ መሆናቸውን በመግለጽ የጽንስ ማቋረጥ ላይ ያላቸውን ተቃውሞ አሰምተዋል። እነዚህን ሕጎች የምናወጣው እና ዛሬም ሰልፍ የምናካሄደው እያንዳንዱ የሰው ልጅ፣ እያንዳንዱ ያልተወለደ ሕጻን በጣም ጥልቅና ትልቅ ዋጋ ያለው መሆኑን ለሰዎች ለማሳመን ብዙ ስራ ስለሚጠይቅ ነው። ስለዚህ ወዳጆቼ የህብረተሰቡን አመለካከት መቀየር እንደምንችል ተስፋ የምናደርግበት ብዙ ምክንያት አለን። ጽንስ ማቋረጥ ላይ ተቃውሞ የሚያሰሙ የመብት አቀንቃኞች ጠቅላይ ፍርድ ቤቱ የመንግስትን አቋም ጥሶ ውሳኔ በማሳለፉ ደስተኞች ናቸው። አሁን ደግሞ የትኛው የሀገሪቱ መሪ ጉዳዩን ወደፊት እንደሚያራምድ መወሰን አለባቸው። በዋሽንግተን በተካሄደው ሰልፍ ተሳታፊ የነበሩት ኤሪክ ሼድለር ባይደን ጽንስ ማቋረጥን የሚደግፉበት መንገድ ጽንፍ የረገጠ ነው ቢሉም ሪፐብሊካኖቹ የሚያራምዱት አቋምም ከእርሳቸው አመለካከት ጋር እንደማይስማማም ይገልጻሉ። ፕሬዚዳንት ዶናልድ ትራምፕን ማመን እንችል እንደሆነ አላውቅም። በእርግጥ ሮይ እና ዌድን መቀልበስ የቻለ ጠቅላይ ፍርድ ቤት ሰጥተውናል። ሮይ ከተሻረ በኋላ ግን በሕይወት የመኖር መብት እንቅስቃሴን የሚተቹ ንግግሮችን አድርገዋል። የፍሎሪዳ አስተዳደር ደሳንቶስንም ተችተዋል። ስለዚህ የትራምፕ አቋም ምን እንደሆነ አላውቅም፣ ምክንያቱም በጉዳዩ ላይ የተለያዩ ነገሮች ነው የሚናገሩት። ስለዚህ ለየሊም ሆነ ለትራምፕ ያለኝ ድጋፍ የተቆጠበ ነው። ሁለቱም ለጉዳዩ ያላቸው አቋም ያሳስበኛል። ማቋረጥ መብት ነጻ ግዛት ከሆነው ካሊፎርኒያ እስከ ወግ አጥባቂው ካንሳስ ባሉ ግዛቶች ውስጥ በተሰጡ ድምጾች አሸንፏል። ለምርጫ ቁልፍ ከሚባሉ ግዛቶች አንዱ በሆነው ኦሃዮ ግዛት በቅርቡ በተካሄደ ድምፅ የማሰባሰብ ሂደት 57 ከመቶ የሚሆኑት ጽንስ ማቋረጥ መብት ሆኖ እንዲረጋገጥ ህገ መንግስቱ እንዲሻሻል ተስማምተዋል። በመጪው ህዳር በሚካሄደው ፕሬዚዳንታዊ ምርጫም አሜሪካዊ መራጮች በጉዳዩ ላይ ድምፃቸውን ያሰማሉ ተብሎ ይጠበቃል። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ ወደ እናንተ እየደርስ ያሉ የምሽቱ ዝግጅታችንም እንደቀጥለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ንግድና ምጣኔ ሀብት የጥምቀት በዓል ሰሞን በቱሪዝምና ተያያዥ ዘርፎች ለተሰማሩ የጎንደር ከተማ ነዋሪዎች ጠቀም ያለ ገቢ የሚያገኝበት ቢሆንም ዘንድሮ ግን የደንበኞቻቸው ቁጥር በእጅጉ እንደቀነሰና ገቢያቸውም እንደተቀዛቀዘ ገልጸዋል። የአገር ውስጥና የውጭ ጎብኚዎች ብዛት በወቅቱ የጸጥታ ስጋት የተነሳ መቀነሱ ለገቢያቸው ማነስ ምክንያት እንደሆነ በአስጎብኝነት በታክሲ ስራና በሌሎች የአገልግሎት ሰጪ ዘርፎች ላይ የተሰማሩ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጎንደር ከተማ አስተዳደር በአንጻሩ በዘንድሮ ክብረ በዓል የተገኙት ሳታፊዎች ቁጥር በርካታ እንደሆኑ ገልጾ አህዛዊ መረጃዎች ከተገኘው ገቢ ጋር ይፋ እንደሚያደርግም አስታውቋል። የቱሪዝሙን ዘርፍ ባለሙያዎች ያነጋገረችው አስቴር ምስጋናው ለዛሬው ንግድና ምጣኔ ሃብት መሰናዶ ተከታዩን አዘጋጅታለች። የጥምቀት በዓል በልዩ ድምቀት በሚከበርባት በጎንደር ከተማ በቱሪዝሙ ዘርፍ ላይ የተሰማሩ ወጣቶች የተሻለ ገቢ የሚያገኙበት ወቅት እንደሆነ ይናገራሉ። በዘንድሮው የጥምቀት በዓል በከተማዋ የተገኙ ጎብኚዎች ብዛት ቱሪዝሙን እንዳነቃቃው አስተዳደሩ አስታውቋል። አስጎብኚዎቹ በበኩላቸው በወቅታዊ የጸጥታ ስጋት የተነሳ የቱሪስቱ ፍሰት እንደቀነሰና ኑሯቸውም እንደተጎዳ አመልክተዋል። የአሜሪካ ድምጽ ያነጋገረው ስሙን ለመግለጽ ያልፈቀደ ወጣት በተለይ በጥምቀት በዓል ሰሞን ፋሲል ግንብ እየተባለ የሚጠራውን የአጼ ፋሲለደስ ግቢንና በጎንደር ከተማ ዙሪያ ያሉ ታሪካዊና ሃይማኖታዊ መካናትን እያስጎበኘ ጠቀም ያለ ገንዘብ ያገኝ እንደነበር ያስታውሳል። ይሁንና በዘንድሮ የበዓል አከባበር የሀገር ውስጥም ሆነ የውጭ ጎብኚዎች በብዛት ባለመምጣታቸው ገቢው እንደቀነሰ ያስረዳል። በርከት ያለው የአስጎብኝ ማህበር አለ። በንጽር ይህን ያህል ብሎ መግለጽ ባይቻልም የዚህ ዓመት ዜሮ ፐርሰንት የሚባል ሆን የሚችል ምክንያቱም ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ጊዜ ነው እና አሁን ደግሞ ስናይ በጣም አነስተኛ የጀበና ቡና በመሸጥ የምትተዳደር ስሟን ያልገለጸች ሌላዋ ወጣትም ተመሳሳይ ሀሳብ አንጸባርቃለች። የለም እንደ ድሮ ብዙም ተጠቃሚ የለም። በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች ይናገራሉ። በቅርቡ በመንግስት የጸጥታ ኃይሎች እና በፋኖ ታጣቂዎች መካከል በጎንደር ከተማና በአካባቢው የተካሄደው ግጭት ማለትም በነዋሪዎች ዘንድ ተጨማሪ የደህንነት ስጋት እንደፈጠረ ያስረዳሉ። በዘንድሮ የጥምቀት በዓል አከባበር የጎብኚዎች ቁጥር የቀነሰው በዚሁ የጸጥታ ስጋት ምክንያት እንደሆነ አስተያየት ሰጪዎቹ ያምናሉ። መንገደኞችን ከጎንደር አውሮፕላን ማረፊያ ወደ ከተማዋ በማመላለስ ስራ ላይ የተሰማሩት የታክሲ አሽከርካሪም በሰሞኑ በዓለ ጥምቀት የተለመደውን ገቢ እንኳን እንዳላገኙ ይናገራሉ። የእኛ ስራ ብቻ ሳይሆን የሆቴሎችም የከተማውም ስራ በጣም የቀዘቀዘ ነበር። በእኛ ስራ ደን ብዙ ተጽዕኖ ነው ያመጣዋል ያን አንድ ሰርተች ነው ቁጭምጭው ይሄ ጥምቀት ሰሞን ደግሞ ፍሬት እንደገባም እየተመላለስ ነው ስለምሰሩ የነበር አሁን ላይ ግን ያን ስራ የለም። የጎንደር ከተማ አስተዳደር ቃል አቃባይ አቶ አበበ ላቀው በአንጻሩ የዘንድሮ የጥምቀት በዓል ታዳሚዎች ቁጥር ካለፉት ዓመታት የተለየ እንዳልሆነ ጠቅሰው ዘንድሮ እኔ ከባለፉ ዓመት የተለየ ግምገማ የለንም። እንደ ከተማም ጥሩ ነው። ለምሳሌ ማሳያዎች የሚሆኑት በተለይ የውጭ ቱሪስቶች በስፋት የተገኙበት የጥምቀት በዓል ነበር ማለት ይቻላል። ከፍተኛ ቁጥር ያለው ነጮች ናቸው በባህል ጥምቀቱ የታደሙት እና በኢኮኖሚም ዘርፍ እንግዲህ በዚህ የጥምቀት በዓል ከታሽ ከሊስትሮ ጀምሮ ነው ተጠቃሚ የሚሆነው። ስለዚህ ወደፊት በግምገማ በመረጃ መሰረት አድርጎ የሚለይ ቢሆንም፣ አሁን ባለው ሁኔታ ግን በዚህ ዘርፍ ላይ የደረስ ችግርም የለም። በከተማ በታክሲ ስራ የተሰማራ ወጣት ግን የሀገር ውስጥም ሆነ የውጭ ጎብኚዎች ቁጥር እንደወትረው ባለመሆኑ እርሱን ጨምሮ ኑሯቸውም በቱሪዝሙ ዘርፍ ላይ የመሰረቱ ነዋሪዎች እንደተጎዱ ይናገራል። በከተማዋ ገቢ ላይ በጣም ዜሮ ነው የዘንድሮው በጥምቀት ለተራሱ ቁመን ይሆናል ነው። ለምን ሰው የለ። ለምሳሌ ከሶስት አመት ከሁለት አመት በፊት ይደክመን ነበር ምናቆሙ። አሁን ግን እንኳን ልንደክም ስራ የሚባል የለ። የበዓል አክባሪ ጎብኚዎቹ በርካታ እንደሆኑ የሚናገሩት የከተማ አስተዳደሩ ቃል አቀባይ ደግሞ እንዲያውም ተቀዛቅዞ የነበረውን የቱሪዝሙን ዘርፍ አነቃቅቶታል ይላሉ። ከኮቪድ ጀምሮ ጉዳት የደረሰበት ነው፣ በጦርነት ጉዳት የደረሰበት የቱሪዝም ዘርፍ ነው። አሁን ላይ ግን በዓሉን ተገን አድርጎ መነቃቃት የታየበት ዘርፍ ነው ብዬ። በሌላ በኩል አጃንስ ፍራንስ ፕሬስ የዘንድሮውን የበዓለ ጥምቀት አከባበር በቃኝበት ዘገባው በክልሉ በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ እየተሙ የነበሩ ምዕመናንም ቁጥር እጅጉን ቀንሶ ታይቷል ብሏል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ አመት የነበረውን አከባበር በተመለከተ ለኤኤፍፒ ሲናገር ዘንድሮ እውነት ለመናገር ያው ብዙ የፖለቲካል ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚህ በፊትም በጣም ለብዙ አመታት እዚህ ጥምቀቴና ክብር ያለው የሰው ቁጥር በጣም ሲግኒፊካንትሊ ቀንሷል። በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊት እና ፋኖ በመባል በሚጠሩት የአካባቢ ሚኒሻዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም በታሪካዊ ጎንደር ከተማና ነዋሪዎች ላይ ስላደረሰው ተጽዕኖ ይገልጻል። ጎንደር አንብታለች ወይም አልቀሳለች ነው ምን ምክንያቱ። ያለው ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደድሮ ከሩቅ አገር ምናምን አልመጡ ያሉ ነገሮች ሁሉ አያደሉም። ጎንደር አልቅሳለች ልክ እንደ የጥምቀት በዓል ታቦታት ከመንበረ ክብራቸው ወደ ባህረ ጥምቀት በምዕመናን ታጅበው እየወረዱ የሚከበር ቢሆንም የጎንደር ከተማን ጨምሮ በአንዳንድ አካባቢዎች ከወቅቱ የጸጥታ ስጋት የተነሳ በአካባቢያቸው ተወስነው ያከበሩ አድባራት መኖራቸውን የቤተ ክርስቲያን ምንጮች ለአሜሪካ ድምጽ ተናግረዋል ይህም ሆኖ የአማራ ክልል ርዕሰ መስተዳደር አረጋ ከበደ የበዓሉን መጠናቀቅ አስመልክቶ በማህበራዊ ትስስር ገጻቸው ባጋሩት መልእክት በክልሉ በ ኢትዮጵያ ሁሉም አካባቢዎች በዓሉ በሰላም እንደተጠናቀቀ ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር ምስጋናውን ለቀደመው ዘገባ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችን እንደቀጠለ ነው። ቀጥለን ደግሞ የኢትዮጵያ ወጣቶችና የቲክቶክ አጠቃቀማቸው የተመለከተ ዘገባ ወደ እናንተ እናደርሳለን። ቲክቶክ በኢትዮጵያ ወጣቶች ዘንድ ከጊዜ ወደ ጊዜ በይበልጥ የተዘወተረ መምጣቱን ይስተዋላል። ባለሙያዎች ታዲያ አጠቃቀሙን በተመለከተ ቲክቶክ ይዟቸው የመጣቸው ጠቀሜታዎች ቢኖሩም ጉዳቶቹ አመዝነዋል በማለት ይተቻሉ። ከዚህ ሀሳብ ተጋሪዎች አንዱ የሆኑትና የሕይወት ክህሎት ስልጠና ላይ የሚሰሩት አቶ ብርሃኑ ራቦ የቲክቶክ የትስስር ገጽ ሀሳብን በነጻነት የሚገለጽበት ከመሆኑ ጋር በተያያዘ አብዛኞቹ ወጣቶች የሚያጋሯቸው ይዘቶች ማህበረሰባዊ እሴትን የሚሸረሽሩ እየሆኑ መጥተዋል ሲሉ ይተቻሉ። የስነ ልቦና ባለሙያው አቶ ያፌት ከፈላይ በበኩላቸው ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ ገልጸው ቲክቶክም ከሥነ ልቦና አንጻር ሲታይ በወጣቶች ላይ የሚፈጥረው ተጽዕኖ እንዳለ ይናገራሉ። በዚህ ጉዳይ የዘጋጀውን ዘገባ ተከታትለን እንመለስ። በኢትዮጵያ የወጣቶችን ቀልብ ለመግዛት እየቻሉ ካሉ ማኅበራዊ ትስስር አውታሮች መካከል ቲክቶክ አንዱ ነው። በእርግጥ ተወዳጅነቱ በዓለም አቀፍ ደረጃ እንዳደገ የሚነገርለት ይህ መተግበሪያ አጫጭር ቪዲዮዎችን በማጋራት አዝናኝና ቁም ነገር አዘል መረጃዎችን በሙዚቃ ተዋስቶ የሚቀርብበት መድረክ ሆኗል። ቲክቶክ ለወጣቶች አማራጭ የገቢ ማስገኛ እየሆነ መጥቷል የሚሉት የአሜሪካ ድምፅ ያናገራቸው የማኅበራዊና ስነ ቦና ባለሙያዎች ግን በኢትዮጵያ ከጥቅሙ ይልቅ ጉዳቱ እያየለስለመምጣቱ ይገልጻሉም የህይወት ክህሎት ሥልጠና ላይ የሚሰሩት አቶ ብርሃኑ ራቦ እንደሚሉት በቲክቶክ ላይ የሚታዩ ከማህበራዊ ሴት ያፈነገጡ የወጣቶች ድርጊቶች የትውልዶች የሴት ቅብብሎች ላይ ክፍተት የሚፈጥር ነው። ለእኔ ቲክቶክ ከጥቅሙ ይልቅ በከፍተኛ ደረጃ ጉዳቱ የሚያመዝን። አሁን አንዳንድ ወጣቶች ምናልባት ገንዘብ አግኝተውበት ሊሆን ይችላል። ብዙ ፎሎወር ስላላቸው በማስታወቂያ በመስራት የተለያዩ ነገሮችን በማድረግ ራሳቸውን በማስተዋወቅ የተወሰኑ በጣም ጥቂት እኛ እንኳን በምናውቀው እኛ እንኳን በምንቀርባቸው ወጣቶች በአብዛኛዎቻቸው ጊዜያቸውን ሰጥተው ገንዘባቸውን ሰጥተው ጤናቸውን ሰጥተው ማህበራዊ ኃላፊነታቸውን እና ማህበራዊ ግንኙነታቸውን መስዋዕት አርገው የማይታይ የማይጨበጥ የማይዳሰስ ከንቱ ዓለም ውስጥ ተዘፍቀው ትምህርታቸውን መማር እስከማይችሉ ድረስ ሌላ ስራ መስራት እስከማይችሉ ድረስ ሌላው ቀርቶ አይናቸውን ከስልክ ላይ ነቅለው ሩቅ ማየት እስከማይችሉ ድረስ ከፍተኛ የሆነ ጥናት የማያስፈልገው በግልጽ የሚታይ ወጣቶች እጅግ እጅግ በሚያሳዝን ሁኔታ ጉዳት እየደረሰባቸው እንደሆነ ነው። እና በድርጅታችንም ውስጥ የተለያዩ ወጣቶች እየመጡ የምንሰማው እንደ አውሮፓውያን አቆጣጠር ሁለት ሺህ አስራ ስድስት ላይ በቻይና የተሰራው ቲክቶክ የማህበራዊ ትስስር ገጽ በጥቂት ዓመታት ውስጥ በቢሊዮን የሚቆጠሩ ተጠቃሚዎችን ለማፍራት ችሏል። ሁልጊዜም አዳዲስ የቴክኖሎጂ ውጤቶች ሲወጡ ጥቅምና ጉዳት ይዘው እንደሚመጡ የሚገልጹት የሥነ ልቦና ባለሙያው አቶ ያፌት ከፈለኝ ቲክቶክም ከሥነ ልቦና አንጻር ሲታይ የራሱ የሆነ ተጽዕኖ እንዳሉ ያብራራሉ። ከደቂቃዎቹ ማነስ ጋር ተያይዞ የአትኩሮት መጠን ላይ አንድ ነገር ላይ አንድ ሰው አትኩሮቱን አቆይቶ አዳምጦ አብሰልስሎ ከመመለስ ይልቅ ቶሎ ቶሎ ፈጣን ፈጣን አዳዲስ መረጃዎች መሆኑ በተለይ ደግሞ ታዳጊ የሆኑ አይምሮዎች ላይ የሚፈጥረው ጫና ቀላል የሚባል አይደለም። ሁለተኛ ነገርየው ከአዲስ ነገሩ ጋር ከመገናኘቱ አንጻር እዛ ነገር ላይ ጥገኛ እንዲሆን እንግዲህ የሰውነታችን ውደት ውስጥ ካሉት አነቃቂ ነገሮች ውስጥ የተፈጥሮዊ ዶፓሚኑን የበለጠ እያመነጨ አምጣ አምጣ የማለት ፍላጎት እና ያቺን አምጣ አምጣ የምትለው ፍላጎት ጥገኛ የማድረግ ነገርን ያመጣል። ሶስተኛ ከስሜት ጋር የተገናኙትን እክሎች ነው። እንግዲህ ለምሳሌ በሁኔታ ውስጥ እንዲደብረን አይፈቅድልንም ትንሽዬ የመሰልቸት ወይ ደግሞ የመደበር ስሜት ካለ ኪሴ ውስጥ ለካ ሚያስደስት ነገር አለ፣ የሚያዝናና ነገር አለ፣ እሱን አምጣ ይልና እዛ ውስጥ ይመጣል። ያንን ካላገኘ ደግሞ እዛው ስሜቱ ላይ ጫና ሊያሳድር ነው። እና በአጠቃላይ እንግዲህ ከስነ ልቦናው ውስጥ ያሉትን ከአስተሳሰባችን የማብሰልሰል የማመዛዘን አቅም ጀምሮ ስሜታችን ላይ ማኅበራዊ ሕይወትን ከመገንጠል በበለጠ የእንቅልፍ ስርዓተ ዘይቤያችንን ማዛባት እያለ አንዱ አንዱን እየጎተተ እንግዲህ የአጠቃላይ ደህና መሆናችን ላይ ደህና እነታችን ላይ ከፍተኛ ጫና ያሳድራል ማለት ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፒው የምርምር ተቋም የወጣቶችን የማህበራዊ ትስስር አጠቃቀም አስመልክቶ በቅርቡ ይፋ ባደረገው ጥናት እድሜያቸው እስከ 17 ከሚደርሱ ወጣቶች መካከል 18 በመቶዎቹ ቲክቶክን ያለማቋረጥ ይመለከታሉ ይላል። ይህም ከዩቲዩብ ቀጥሎ በወጣቶች በስፋት የሚዘወተር መሆኑን በጥናቱ ማረጋገጡን የምርምር ተቋሙ ገልጿል በኢትዮጵያም ብዙሀኑ ተጠቃሚዎች ወጣቶች መሆናቸውን የሚገልጹት አቶ ብርሃኑ ራቦ ቁጥጥር በማይደረግበት የቲክቶክ የትስስር ገጽ አብዛኞቹ የሚያጋሯቸው ይዘቶች ማኅበራዊ እሴትን የሚሸረሽሩ እየሆኑ መጥተዋል በማለት ወቅሰዋል ወጣትነት እድሜ የማገናዘቢያ እድሜ አይደለም እነሱ ትኩረት የሚያደርጉት ምንድን ነው ምንም ይሁን ምን መታየት ነው የሚያመጣው ማህበራዊ ቀውስ የሚያመጣውን የምጣኔ ሀብት ቀውስ፣ ፖለቲካዊ ቀውስ ማገናዘብ አይችሉም። ገና አላደጉም፣ ገና አልበሰሉም። ገና የአገርን ሁኔታ የአገር ፍቅር ስሜት ለዛውም በእኛ ጊዜ፣ ለዛውም በአሁኑ ጊዜ፣ አሁን ባለንበት ዘመን ላይ ላቸው ጠልቆ አልገባም። ስለዚህ የሆነ ነገር አዩ ተቆርጦ መለጠፍ ነው። ለምን የእነሱ ፍላጎት አስር ሺ ሀያ ሺ ላይክና ሼር ማግኘትና እሷን ወደ ወደማይጠቅም ሸረፍራፊ ሳንቲም በቀየር ነው። የስነ ልቦና ባለሙያው አቶ ያፊት በበኩላቸው አጠቃቀሙ በምን መንገድ ነው ሊቀኝ የሚገባው የሚለው ነጥብ ላይ ለመድረስ መጀመሪያ ተጽዕኖዎቹ በግልጽ ተለይተው ሊቀርቡ ይገባል ይላሉም። እንግዲህ በፊት በነበረው ጥናት መሰረት ስልሳ ስምንት በመቶ ከኢትዮጵያ ሕዝብ ውስጥ ከሰላሳ አምስት አመት በታች ነው ነው ከዛም ደግሞ ከአስራ አራት አመት በታች አሉ ደግሞ እጅግ ይበዛል ነው እና ይህ ትልቅ አምራች ሀይል ነው። እና አጠቃላይ የሙያዊ ህይወታቸው ላይ እንዴት እየሄደ ነው የሚለው ከስራ ጋር የሚያጠነው የስነ ልቦና ዘርፍ እዛ ላይ እንትን ያደርጋል። ምን ያህል አዳጊ ነው ሙያው እያደገ ነው ወይም ሄደ ወይስ በአንድ ጊዜ ብቻ ታይታ የምትጠፋ ወይ የሆነ ወቅት ላይ ትገኘዋለች ነው ወይ የሚለው ነው። ሁለተኛው የማህበራዊ ህይወት እና ክዋኔ ላይ ነው። ማህበራዊ ህይወት ላይ የመግባቦት ክህሎታቸው የሚፈጥረው ጫና እጅግ ከፍተኛ፣ ከስሜታቸው ከድብርት አንጻር፣ ከእንቅልፍ ሥርዓተ ዘይቤ መዛባት አንጻር ያለው ሚና ደግሞ ከፍተኛ ነው። በተጨማሪ ደግሞ እንግዲህ በሁለቱም ሥርዓተ ጾታዎች ላይ የሚፈጥረው እንደ ማህበረሰብ ከሚነካው ውስጥ ደግሞ እርስ በርስ ያለው ማስተጋበር ላይ ሁሉም እንግዲህ እንትን ሆነ ማለት ነው። ሚዲያ ሆነ ማለት ነው። ሁሉም ሰው ዛሬ ተነስቶ የሆነ ነገር በዛ በዛ በይነ መረብ ሲለቅ እንደ ትልቅ ዜና ተቋም ሙሉ ህዝብ ያን ነገር እና ያ ደግሞ ትንሽ ጥፋትም ሲያጠፋ እዛ ሰውዬ ላይ የሚፈጥረው ከፍተኛ የሆነ ጫናዎቹ ሰውዬ ላይም ከፍተኛ ነው። ለምሳሌ ሳይበር ቡሊንግ የምንለው ወይም ከፍተኛ የሆነ ጫና ከማህበራዊ ከማህበረሰቡ እዛ ሰው ጉዳት ያደርሳል። ከቲክቶክ ጋር በተያያዘ ወጣቶች ላይ የሚደርሱ ስነ ልቦናዊ ጫናዎችና ጉዳቶችን ለመቀነስም ሊወሰዱ ይገባል ያሏቸውን የመፍትሄ ሀሳቦች የስነ ልቦና ባለሙያው እንደሚከተሉ ያስረዳሉ። እርግጥ ከአስራ ስምንት ዓመት በላይ ይባላል እንጂ ራስን ለመግዛት እጅግ አደገኛ ነው እና እነዛን የሚቆጣጠሩ ነገሮች በጣም አስፈላጊ ናቸው። ሁለተኛው ቁስቋሽ ይሆናሉ። አሁን የተለያዩ ምስሎች ጭፈራ ጠራ ምናምን ምናምን ካዩ በኋላ እያገኘ ነው መረጃ። እነዛ ነገሮች ናቸው የገፉን ወደ ፖርኖግራፊዎችን ለማየት ፖርኖግራፊ ደግሞ አንጎላችን ላይ አጠቃላይ ሰውነታችን የሚፈጥረው ጫና፣ ከዛ ከስርዓተ ጾታ ጋር ያለው ግንኙነት የሚፈጥረው ጫና የበዛ ነው። ስለዚህ አንዱ ደረጃ ጋር ስንቆርጠው እነዛን ነገሮች ያስተካክልናል ማለት ነው። ይሄም ሁለተኛው እንግዲህ የምንቃኝበት ስልት ነው። ሶስተኛው በውጪው ዓለም ዲቶክስ ይሉታል። ዶፓሚን ዲቶክሲፊኬሽን እና ሶስት ቀን አራት ቀን በስነስርዓት ያንን ነገሮች ከዛ ነገር ሙሉ ለሙሉ መጽዳት። ከትንንሽዬ ባህሪዎች ይጀምራሉ። ለምሳሌ ስልካችንን አውጥቶ ጠረጴዛ ላይ አለማስቀመጥ ሊሆን ይችላል። እንዳያስታወሰን ከኪሳችን ውስጥ ማድረግ፣ ልንተኛ ስንል ስልካችንን መጎርጎር፣ ከጠዋት ከእንቅልፋችን እንደተነሳን የመጀመሪያው ነገር ያንን ነገር ማድረግ ከዛም ወደ መታጠቢያ ቤት ስንሄድም ይህንኑ ነገር ይዘን መግባት። እነዚህ ለመተው በየቀኑ ትንንሽ ብንሞክር ትልቅ ለውጥ ያመጣል። በባህሪው አካሄድ እንግዲህ ይህን መጠን መጠን እየቀነሰ የሚሄደው ወይም በእንግሊዝኛ አጠራሩ ሲስተሚክ ዲሰንሲታይዜሽን የሚባለው ነው። ድንገት ይህንን ከበይነ መረብ አውጥተን ማንበብ ከፈለግን፣ አራተኛ ይህን ነገር እንግዲህ እንደ ዲቶክስ ወይም ሙሉ ለሙሉ እንደ ሱባኤ ባህላዊ ወይም ይሄ አገር በቀል የሆኑት ነገሮችን ስናይ ሁለት ቀን ሶስት ቀን ስንለየው አይምሯችን ውስጥ ያለውን የእያንዳንዱን ዑደቶች ያስተካክለዋልና ያንን ለመበጀት ይረዳናል። በዛ ሂደት ውስጥ እንግዲህ ይህ የመደበት ስሜቶችን ሌሎች ስሜቶችን ማስተካከሉ የተሻለ አማራጭ አመጣለናል። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን አጠናቀናል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዕለቱ ርዕስ አንቀጽ በመክፈቻው ዩናይትድ ስቴትስ በያዝነው የአውሮፓውያኑ 2024 የዓለም ጤና አጠባበቅ ይረጋገጥ ዘንድ በብሔራዊ ደህንነት ፖሊሲዋ ቀድሚያ ሰጥታ በመሥራት ላይ መሆኗን በመግለጽ ይንደረደራል። አያይዞም የዓለም ጤና ደህንነትን የውጭ ፖሊሲና ዲፕሎማሲያችን አካል በማድረግ ከፍ ያለ ትኩረት እንዲያገኝ እናደርጋለን ሲሉ የዩናይት ስቴትስ ዓለም አቀፍ የኤድስ ፕሮግራም አስተባባሪና የዓለም አቀፍ ጤና አጠባበቅ ደህንነትና ዲፕሎማሲ ቢሮ ከፍተኛ ኃላፊ ዶክተር ጆን ንከንጋሶንግ የተናገሩትን ያወሳል። አዲሱ የውጭ ጉዳይ ሚኒስቴር ያቋቋመው ቢሮ የባይደን አስተዳደር ድንገተኛ የጤና ስጋቶችን ለመቆጣጠር ከወሰዳቸው በርካታ ተግባራት ውስጥ አንዱ መሆኑንም ይዘረዝራል። እርሱ በእርሱ በተሳሰረ ዓለም ውስጥ በሕዝብ ጤና ላይ የሚደርሱ ስጋቶች ዓለም አቀፍ መዘዝ እንዳላቸው የኮቪድ-19 ወረርሽኝ አሳይቷል ያለው ርዕሰ አንቀጽ አያይዞም ኮቪድ-19 በንግድ ልውውጥ ሂደቶችና በመኖሪያ ቤቶች አቅርቦት ላይ ተጽዕኖ አሳድሯል በኢኮኖሚና በልማት ላይም እንዲሁ ጨርሶ ያልገመትነውን ተጽዕኖ አሳድሯል ሲሉ ዶክተር ንከንጋሶንግ የተናገሩትን አስታውሰዋል። ይህ የቱን ያህል መቀራረባችንን የእርስ በርስ ትስስራችንንና የጋራ ተጋላጭነታችንን ያሳያል። በሳምንታት ዕድሜ ውስጥ በዓለም ዙሪያ መዛመት ለሚችሉ አዳዲስ ወረርሽኞች ስጋት ዝግጁ ለመሆን ዩናይትድ ስቴትስ ቀጣይነት ያላቸውን የፖለቲካ፣ የፋይናንስና የቴክኒክ እገዛዎችን በማድረግ እንዲሁም የልማት ሥራዎችን በማጎልበት ውጤታማ የሆነ ዓለም አቀፍ የጤና አጠባበቅ ደህንነት አቅም ዘለቄታ እንዲኖረው አጋሮቿን ትደግፋለች ሲል የዩናይትድ ስቴትሱ ዓለም አቀፍ ጤና አጠባበቅ ደህንነትና ዲፕሎማሲ ቢሮ የሰጠውን መግለጫ ጠቅሷል። ተላላፊ በሽታዎች የደቀኑትን ስጋት ለመከላከል በሚከሰቱበትም ወቅት ለመለየትና ተገቢውን ምላሽ መስጠት ይችሉ ዘንድ ዩናይት ስቴትስ የምትረዳቸው በትንሹ ቁጥራቸው 50 የሚደርሱ አገሮች አሉ ያሉት ዶክተር ንከንጋሶንግ ዩናይትድ ስቴትስ በተጨማሪም በእነኚህ አጋር ሀገራት ላይ ትኩረት ማድረግና አመቺ መድረኮችን መመስረቷን መቀጠል አለባት ብለዋል። ወ ጎንግ ኮኦርዲኔት አስ ሞች አስ ፖስብል አንድ ሜክ ሹር ዳት ዊ ሊድ የተቻለንን ያህል እናስተባብራለን። እናም አራቱ ሲዎች በምላቸው መርሆች መመራታችንን እናረጋግጣለን። ከአጋሮቻችን ጋር ተጋግዘው ለመሥራት እንስማማለን፣ እንተባበራለን፣ እናስተባብራለን እናም እንነጋገራለን። ሌላው ዩናይትድ ስቴትስ ለዓለም አቀፍ የጤና አጠባበቅ የምታበረክተው አስተዋጽኦ ወረርሽኞችን ለመዋጋት በተመደበ ገንዘብ መሆኑን ዶክተር ንከንጋሶንግ አስረድተዋል። ይህም የዓለም ባንክ ያስተባበረውና ወረርሽኙን ለመከላከል የሚሰጠው ምላሽ በመደገፍ ላይ ብቻ ያተኮረ በለጋሽ ሀገሮችና ባለሀብቶች ሽርክና የተገኘ መሆኑን አክለው አመልክተዋል። በአሁኑ ጊዜ ለዚህ ሥራ የተያዘው ገንዘብ ዋናዋ አዋጭ የሆነችው ዩናይትድ ስቴትስ ተጨማሪ የገንዘብ ድጋፍ እንዲሰበሰብ ከአጋሮቿ ጋር በትጋት እየሰራች መሆኗም ተገልጿል። ርዕሰ አንቀጹ ጨምሮ እንዳመለከተው በአዲሱ ዓመት ዩናይትድ ስቴትስ ካለፉት ወረርሽኞች ትምህርት ለመቅሰምና ከአጋር አገሮች ጋር በመሆን ዓለም አቀፍ የጤና አጠባበቅ አቅም እንዲጎለብት መሥራቷን ትቀጥላለች ብለዋለ። በዓለም ላይ ከየትኛውም ቦታ የሚነሳ ስጋት በየትኛውም ሌላ የዓለም አካባቢ ሌላ ስጋት መደቀኑ አይቀሬ ነው ሲሉ ዶክተር ንከንጋሶንግ የተናገሩትን በመጥቀስ የዕለቱ ርዕስ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮቻችንና ተመልካቾቻችን የዛሬ ምሽት ዝግጅታችን የተከታተላችሁትን ይመስል ነበር። ስርጭቱን ከስቱዲዮ በማቀናበር አብራን የቆየችው ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ፕሮግራማችን በማሰናዳት አብረን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደግሞ አስማማየሁ ነው ነበርኩኝ ከመሰናበታችን በፊት የአሜሪካ ድምፅ ዝግጅቶችን በድጋሚ ለመከታተልና ለማየት ስትፈልጉ ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አማሪክ፣ በትዊተር ቪኦኤ አማሪክ ላይ እንገኛለን። በኢንስታግራምና ዩቲዩብ ላይም ታገኙናላችሁ። ዝግጅቶቻችንም ከዛ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስበራችን 2022599942 የውስጥ መስመር 14፣ አስተያየቶቻችሁን በድምጽ በተቀረጸው መመሪያ መመሪያ መሰረት አኑሩልን። የዋትሳፕ ቁጥራችን ደግሞ 2022513505 ነው። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ምሽት ይሁንላችሁ።